የአፍሪቃ ህብረት አካል የሆነው የአፍሪቃ የሰብአዊና የሕዝቦች መብት ኮሚሽን ከትላንት ወዲያ ባወጣው የውሳኔ መግለጫ በአሁኑ ጊዜ በኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ አፈጻጸምን ተከትሎ የሰብአዊ መብት ሁኔታ እየከፋ መሄዱን በጣም እንዳሳሰበው ገልጿል። መቀመጫውን ባንጁል ጋምቢያ ያደረገው ይህ ኮሚሽን በያዘ ውሳኔ ላይ የኢትዮጵያ መንግስት የሰዎች የመንቀሳቀስ፣ የመደራጀት መብት እንዲሁም በሚዲያና በኢንተርኔት ላይ የጣለውን እገዳ እንዲያነሳም አሳስቧል። በተጨማሪም የታሳሪዎችን መብት በህግ እንዲያስጠብቅ፣ ያልተመጣጠነ ኃይል እንዳይጠቀምና ገለልተኛ አጣሪ ቡድን ተመስርቶ የሰብአዊ መብት ጥሰት እንዲመረምሩ መደረግ እንዳለበት በውሳኔው አስታውቋል። በጥቅምት ወር አጋማሽ ላይ በባንጁል ለሶስት ቀን የአፍሪካ መንግስታዊ ያልሆኑ ድርጅቶች ባካሄዱ ስብሰባ በአገሪቱ አሉሚ ባሉ ችግሮች ተመርጠው ኮሚሽኑ አቋም እንዲይዝ ግፊት ከተደረገበት ውስጥ አንዱ አሁን በኢትዮጵያ ያለው የሰብአዊ መብት ሁኔታ መሆኑን በስብሰባው የተሳተፉትና የስብስብ ለሰብአዊ መብቶች ጉባኤ በኢትዮጵያ የሚመሩት አቶ ያሬድ ኃይለማርያም ለዶቼ ቬለ ይናገራሉ። ኮሚሽኑን ያዋቀሩት የመንግስታቶች ስብስብ በመሆኑ ከነሱ የፖለቲካ ተጽዕኖ ነጻ ሊሆን ባይችልም ጠንከር ያለ አቋም መያዝ ችለዋል ሲሉ ይናገራሉ። ተቋሙ በመጀመሪያ እንዲህ አይነት ጠንካራ የሆነም እንደው ቀለል ያለ የሚባልም አቋም በኢትዮጵያ መንግስት ላይ የወሰደበት አጋጣሚ ብዙም አይታወስም እና ይሄ በአንዳንድ ጉዳዮች ላይ ለኢትዮጵያ መንግስት በተቋሙ በኩል ጥያቄዎች ወይ ሀሳቦች፣ ደብዳቤዎች በውስጥ ግንኙነት ሊጻጻፉ ይችላሉ። ግን እንዲህ አይነት አቋም መግለጫ ሲወጣ ይሄ መጀመሪያው ነው። የኢትዮጵያ መንግስት የአስቸኳ ጊዜ አዋጁን ስድነግግ የሰብአዊ መብት በምንም አይነት መልኩ መጣስ እንደሌለበት አስረግጦ አስቀምጧል፣ የሚሉት በመንግስት ኮሚኒኬሽን የህዝብ ግንኙነት ኃላፊ አቶ መሀመድ ሰይድ ናቸው። በኢትዮጵያ የህግ የበላይነት አለ ለምለው ጥያቄ በሰጡት መልስ ከህግ የበላይነት ጋር በተገናኘ አጠቃላይ ኢትዮጵያ የተፈራረመቻቸውን ዓለም አቀፍ ህጎችን አህጉር አቀፍ ህጎችን የምታከብር ሀገር ናት። እንዲሁም የህጎች የበላይ የሆነው ህገ መንግስታችንን በጥብቅ ለማክበር ከፍተኛ እንቅስቃሴ የሚያደርግ መንግስትና ህዝብ ነው ያለውና በህግ የበላይነት ጥራትን የሚንቀሳቀስ መንግስት ነው ያለንና በዚህ ደረጃ በርካታ እንቅስቃሴዎችና ውጤቶች የተገኙባት ሀገር ናት ብዬ ነው የማስበው። ኮሚሽኑ መንግስት ያልተመጣጠነ የሆነ ኃይል እንዳይጠቀም ያሳስባል። ይህን እንዴት ይመለከቱታል? ለምለው ጥያቄ አቶ መሐመድ ሲመልሱ እንግዲህ ማንኛውም ዜጋ ህገ መንግስቱን መነሻ በማድረግ የፈለገውን አስተሳሰብ የመያዝ የፈለገውን አይነት መረጃ የማሰራጨት ሰላማዊ በሆነና ህጋዊ በሆነ መልኩ ሀሳቡን የመግለጽ ተቃውሞ የማድረግ የመደገፍ ህገ መንግስታዊ መብቶች አሉትና በዚህ ረገድ ህገ መንግስታዊ መብቱን በመጠቀም ስለተቃወመ፣ ሀሳቡን ስለገለጠ የሚከሰስበት የሚጠየቅበት ምንም አይነት ምክንያት አይኖርም። ከዛ ውጪ ግን አውዳሚ ተግባር ውስጥ ገባ አጥፊ ተግባር ውስጥ የገባ ወንጀል ውስጥ ራሱን የከተተ ካለ ደግሞ በተጨባጭ ህግና ህግ በሚለው መሰረት ተጠያቂ የሚሆንበት አሰራር ነው ያለው። አሁን በኢትዮጵያ ያለው ወቅታዊ ሁኔታ እጅግ አሳሳቢ መሆኑና በርካታ ሰዎች ከህግ አግባብ ውጭ የታሰሩ መገኘታቸውን ኮሚሽኑ ማሳሰቡን አቶ ያሬድ ይናገራሉ። መንግስት ማድረግ ያለበት ይላሉ የኢትዮጵያ መንግስት እነዚህን አደጋዎች አስቀድሞ በህግ አግባብ እንዲሁም በዓለም አቀፍ ደረጃም በአህጉር አቀፍ ደረጃም የገባቸውን ቃል ኪዳኖችና ያሉበትን ግዴታዎች በመወጣት አሁን ያፈጠጡትን ችግሮች በአግባቡ ማይፈታቸው ከሆነ ሀገሪቷ ወዳልተፈለገ ቀውስ ውስጥ ወዳልተፈለገ የእርስ በርስ ግጭት ውስጥ ትገባለች እና ለመንግስት የቅድሚያ ጥሪ ማሳሰቢያም ነው። ነገር ግን በኢትዮጵያ መንግስት በኩል ያሉት ምላሾች አዎንታዊ አይደሉም እስካሁን ደስ የሚታየው በዛም የተነሳ በርካታ የሀገሪቷ ክልሎች ውስጥ ያለው ሁኔታ አሁንም ሙሉ በሙሉ የተረጋጋ ነው ማለት አይቻልም። በሰሜን የሀገሪቷ ክፍል አንዳንድ ቡድኖች ወደ ትጥቅ ትግል ውስጥ ሁሉ ገብተው ከመንግስት ጋር እየተፋለሙ ያሉበት ሁኔታ በየሚዲያው ይዘገባል። በኦሮሚያ ክልል ውስጥ ግድያና እስራት አሁንም ቀጥሏል። በፌስቡክ ድረገጻችን ላይ የኮሚሽኑን የውሳኔ መግለጫ እንዴት ይመለከቱታል ብለን አስተያየት ጠይቀን ነበር። በጣም ይገርማል የአፍሪቃ ህብረት ውሳኔውን ከየት አመጣው? በቃላትም ቢሆን ይሄ ራሱ አንድ ትልቅ ለውጥ ነው ያሉን አሉ። ሌሎች ደግሞ የታሰሩትን ከመሞት አያድነውም ያልታሰርነውን እንዳንሞት መፍትሄ አምጡ የሚሉ ይገኙበታል።